የሶማሌ ክልላዊ መንግስት ፖሊስ አሸባሪ ላለው ህወሀት በተለያዩ መንገዶች ድጋፍ ሲያደርጉ ነበር ያላቸውን ሀያ ስምንት ግለሰቦችና ንብረቶቻቸውን በቁጥጥር ስር እንዳዋለ አስታወቀ። ፖሊስ ከሀያ ስምንቱ መካከል የአስራ ሁለቱን ምርመራ ጨርሶ የክስ ፋይል መክፈቱንም አስታውቋል። የክልሉ ፖሊስ የሶማሌ ልዩ ኃይል ወደ ሰሜን ኢትዮጵያ መዝመቱን ተከትሎ አፍራሽ ፕሮፓጋንዳ የሚነዙትንም ከድርጊታቸው ይታቀቡ ሲል አስጠንቅቋል። አዲስ ቸኮል ዝርዝሩን ይዟል። የሶማሌ ክልል መንግስት በተለያዩ መንገዶች አሸባሪ ላሉት ህወሀት ድጋፍ ሲያደርጉ ነበር ያላቸውን ሀያ ስምንት ተጠርጣሪዎች በቁጥጥር ስር መዋሉን አስታወቀ። የክልሉ ፖሊስ ኮሚሽን ምክትል ኮሚሽነር መሐመድ አሊ ሐሰን ለቪኦኤ በሰጡት ቃል የተጠርጣሪዎቹ ተሽከርካሪዎችም መያዛቸውን ተናግረዋል። ይህ ቦታ ያው ጁንታ ወይም የቲፒኤልኤፍ ወያኔ ሰል ሊኖረው ይችላል ተብሎ ነው ያው የምንገመተው በአጠቃላይ በኛ አካባቢ በተለይ በሶማሌ ክልል በአሳለፍነው ሀያ ሰባት ዓመታት ሲበድሉ፣ ሲጨፈጨፉ ኔበት ሲዘርፉ ነበረ። ስለዚህ በዛ መሰረት የፌደራል መንግስት ወይም የተለያዩ የመንግስት አካላት በመተባበር ያው እኛ በኛ ከ የተያዘው አጠቃላይ የሀያ ስምንት ሰዎች ናቸው የኢትዮጵያ ሰብአዊ መብቶች ኮሚሽን ከቀናት በፊት ባወጣው መግለጫ በአዲስ አበባና የተለያዩ ሀገሪቱ ክልሎች የትግራይ ክልል ተወላጅ የሆኑ ዜጎች እየታሰሩና ንግዳቸው እየተዘጋ ልዩ ልዩ እንግልትም እየደረሰባቸው ነው ሲል መግለጫ ወጥቶ ነበር በዚህ ረገድ የሚቀርበው ቅሬታ ግን እኛን አይመለከትም ይላሉ ኮሚሽነር መሀመድ እንደርሳቸው አባባል ከተጠርጣሪዎች መካከል ከፊሎቹ ምርመራ እየተካሄደባቸው ያሉ ከፊሎቹ ደግሞ ምርመራው ተጠናቁ የክስ ፋይል የተከፈተባቸው ናቸው ብለዋል። በክልሉ ግን በርካታ የትግራይ ክልል ተወላጆች አሁንም በሰላም እየኖሩ ነው ብለዋል። ኦሬዲ አስራ ሁለቱ ፋይላቸው ተጠናቀው ያው ፍርድ ቤት ቀርቦ ያ ውሳኔ ላይ ናቸው። ሌላ አስራ ስድስት ምርመራ ላይ ናቸው። ቴክል በርካታው ካሉ ይ ክልል አሁን በርካታ እነዚህ ብሄረሰቦች አሉ። የነሱ በተለየ ብሔር አለ። ግን በብሔራቸው መፈረጥ አይደለም። ግን ድጋፍ ይሰጣሉ፣ ገንዘብ ይልካሉ። ወይም ወይንም ጦርነት ላይ ሆኖ ንብረቱ እዚህ ሲሰራ ነው እንጂ ለምሳሌ እዛ ጦርነት ያለ አንድ ጀረናል ምክንያት ወይም ንብረቱ ወይም ቡተሉ እዚ ምስራ ከሆነ ያው ለሀገራችን ጠንቅ ነው። እዚህ የሚወጣው ግን ገቢ ያ ወሬሱ መሄዱ አይቀርም። ስለዚህ እነዚያ አካባቢ ነው እንጂ ማንም ብሄረሰብ እንትን ተብሎ አይስለም። በርካታ አለ ግን እስካሁን ያዝነው ሀያ ስምንት ነው። ከሀያ ስምንቱ አጣርተን አስራ ሁለቱ ፍልገል ቀርቧል። ስራ ምርመራ ላይ ነው። ስለዚህ ነው እንጂ ለማንም ቢሄሩ እንትን ተብሎ አይደለም። ኮሚሽነሩ አያይዘውም ሰሞኑን የሶማሌ ክልል ልዩ ኃይል ወደ ሰሜን ኢትዮጵያ መሄዱን ተከትሎ የህወሀት ተላላኪ ያሏቸው አንዳንድ የክልሉ ተወላጆች በልዩ ኃይሉ ላይ የስም አጥፋት ዘመቻ መክፈታቸውን ገልጸው ይህንን ድርጊት የሚፈጽሙ ግለሰቦች ከዚህ ድርጊታቸው እንዲታቀቡ አስጠቅቀዋል። እንደ እርሳቸው አባባል ልዩ ኃይሉ የሀገሪቱን ህገ መንግስታዊ ስርዓት ማስከበር ቃለ መሀል ላይ የፈጸመበት ግዴታ ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ